ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኝ ከጎኔ ትገኛለች። ሰላም እንደምናምሻችሁ። በዚህ በያዝነው በ2008 ዓ ም በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ ጥሏል። አደጋው የደረሰባቸው ገበሬዎች ምን ይላሉ? ብዙ አታክልት የሚመረተው ዋና በዚህ አካባቢ ላይ መጪ ነው የሚታወቀው ያለው አታክልት እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ስቶ ወደ እኛ ገባ። በአጠቃላይ የሞቱት ሰዎች ቁጥር ከሰባ ሁለት በላይ ደርሷል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ እየደረሰ ስላለው የጎርፍ አደጋ የሚሉት አለ። እዚጋ ላይ ሀያ ሶስት ሰዎች ህይወት ነው የጠፋው አፋር ላይ ባለው አምስት ነው። ባሌ ላይ ባለው ዘጠኝ ነው እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በወላይታ ዞን የሰላሳ ሁለት ዜጎቻችን ህይወት እንዳለፈ ነው። ለወደፊትም የጎርፍ አደጋው እንደሚቀጥል ያለውን ስጋት ኮሚሽነሩ ገልጸዋል። እንደድሬዳዋ እንደ ጂጂጋ በደቡብ ብሔሮች ብሔረሰቦች ና ህዝቦች እንደ ሀዲያ ዞን ስልጤ ዞን ከመፋሁ ላይ ተመሳሰሉ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር እንደ ሙስታይል ቀላፉ የመሳሰሉ ወረዳዎች ናቸው እየተከሰተ ያለው የጎርፍ አደጋ ሰፋፊ የግል እርሻዎች ላይ ምን አስከትሏል አቶ ጸጋዬ አበበ የቀድሞ የኢትዮጵያ የአበባና ግብርና ምርት ማህበር ሊቀመንበር የሰጡትን አስተያየት ይዘናል ካንተ እርሻ ውስጥ ብቻ የሚመጣው የዝናም መጠን ሳይሆን አንዳንድ ጊዜ ካንተ ውጭ ያሉ ወንዞች ወይም ደግሞ ሀይቆች ሲሞሉ የሚመጡም አሉ። የጎርፍ አደጋዎች የመሰረተ ልማት መንገዶችን ድልድዮችን አስመልክቶ ደግሞ እያደረሱ ባሉት ጉዳት የኢትዮጵያ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሞ የሚሉት አለ መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይም የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው የጎርፍ መጠን የጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም የውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኬንያ ግዛቷ ውስጥ ያሉትን የሶማሊያ ስደተኞች መጠለያ ካምፖች ለመዝጋት የደረሰችበት ውሳኔ በጥልቅ እንዳሳሰበው የሶማሊያ መንግስት ዛሬ አስታወቀ። ውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው እቅዱ ብዙሀኑን የሶማሊያ ስደተኞች ከመጉዳቱን ባሻገር የሽብርተኝነት ስጋት ያባብሳል እንጂ አያሻሽልም ብለዋል። የሶማሊያ የውጭ ጉዳይ ሚኒስቴር አክሎም ለችግር የተጋለጡ ሶማሌዎችን ከመጠለያ ማባረር በአካባቢው ያለመረጋጋት ስጋትን ከማክበድ በቀር የሚፈይደው የሚያስገድደው ነገር አይኖርም ሲል አስረድቷል። ዛሬ በለንደን የተሰበሰቡ የዓለም መሪዎችና ዲፕሎማቶች ስር የሰደደን ሙስና ይበልጥ በተሳካ ሁኔታ እንዋጋለን ሲሉ ቃል ገብተዋል። የጸረ ሙስናውን የመሪዎች ጉባኤ የከፈቱት የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ጉቦ ዓለምን ያዳረሰ ካንሰር ነው ብለዋል። ካሜሮን በመግለጫቸው አክለውም ሁሉም የዓለም ጫፍ ያዳረሰውን አጣዳፊ ምላሽ የሚሻው የሙስና ችግር ከምጣኔ ሀብት እድገት አስተማማኝ አለመሆን እስከ ስር የሰደደ ድህነት እንዲሁም ልዩነት ከማድረግ እስከ ጽንፈኝነት ይሰፋል ብለዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ ውክልና ያገኛሉ ተብለው የሚገመቱት ከበርቴው ዶናልድ ትራምፕ እስካሁን ድጋፋቸውን ካልሰጧቸው የምክር ቤቱ አፈ ጉባኤ ፖል ራያን ጨምሮ ከፓርቲያቸው ከፍተኛ አመራሮች ጋር ለመገናኘት ዛሬ ወዲህ ወደ ዋሽንግተን ብቅ ብለዋል። ትራምፕና ራያን ዛሬ ለመገናኘት ቀጠሮ የያዙት አፈ ጉባኤ ራያን ድጋፋቸውን ለመስጠት እንዳልወሰኑ ባለፈው ሳምንት ካሳወቁ በኋላ ነው። ዶናልድ ትራምፕ የዩናይትድ ስቴትስ ውስጥ በህገወጥ መንገድ ይኖራሉ የተባሉትን አስራ 11 ሚሊዮን ፍልሰተኞችን ለማባረር ተጨማሪ ስደተኞች እንዳይገቡ ለማገድ፣ በሜክሲኮ ድንበር ላይ የምግብ አጥር ለማቆም እና በጊዜያዊ መልክ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ ለማስቆም ያቀረቡትን ሀሳብ ከሚደግፉ 11 ሚሊዮን ሪፐብሊካን ድምጽ አግኝተዋል። በመጨረሻም የብራዚል ፕሬዚዳንት ዲላማ ሮሲፊ የሀገሪቱን በጀት አጠቃቀም ህግጋት አፍርሰዋል በሚል ከስራ እንደታገዱ የህግ መወሰኛ ምክር ቤት አባላት ዛሬ ድምጽ ሰጥተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር ነው። እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ክሮስ የምሽቱ የጋቢና ጉዟችን ወደ ተለያዩ የኢትዮጵያ አካባቢዎች ይሆናል። ድርቅን ተከትሎ እየተከሰተ ያለው የጎርፍ አደጋ በተለይ በከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ የድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት ዓመት ሆኗል። ይሄ የያዝነው 2008 ዓመተ ምህረት በድርቅና ዝናብ እጥረት የተነሳ 10.2 ሚሊዮን ዜጎች ለተረጅነት ሲጋለጡ በዚህ ባለፈው ወር ውስጥ በስድስት ክልሎች በደረሱ የጎርፍ አደጋዎች ከ72 በላይ ሰዎች መሞታቸውን የኢትዮጵያ መንግስት አስታውቋል። በርካታዎች ጉዳት ደርሶባቸዋል። በአስር ሺዎች የተቆጠሩ ተፈናቅለዋል። በዛሬው የጋቢና ዝግጅት ታዲያ ባለፈው ወር የተከሰቱ የጎርፍ አደጋዎችን ጉዳቱ የደረሰባቸው ማህበረሰቦችን ድምፅና በመንግስትና መንግስታዊ ያልሆኑ ድርጅቶች የተያዙ አደጋ መከላከልና መረጃ ልውውጥ ስራዎችን በተመለከተ ዘገባ እናቀርባለን። በቅድሚያ ባልደረባችን ጽዮን ግርማ እዚህ ስቱዲዮ ትገኛለች። ሁኔታውን በቅርበት ስትከታተል ነበር ጽዮን እንግዲህ የኢትዮጵያ መንግስት እንደሚለው ከሰባ ሁለት በላይ ሰዎች ናቸው በአጠቃላይ በአደጋው ህይወታቸው ያለፈው። ከሰማኒያ ሺ በላይ የሚሆኑ የዓለም አቀፍ ድርጅቶች እንደሚሉት እንዲያውም ወደ መቶ ሀያ ሺ ያደርሱታል ተፈናቅለዋል ነው የሚሉት። እስኪ ቀዳሚው ጉዳት መድረስ የጀመረው በየትኞቹ አካባቢዎች ነው? እንግዲህ ሄኖክ ከሁለት ከወራት በፊት ከአንድ ወርና ከሁለት ወር በፊት ድርቅ ነበር አካባቢውን በጣም አጥቅቶት እንደነበረ ስንዘግብ የነበረው እኛም። በድርቅ ምክንያት በርካታ እንስሳት ከብቶችና፣ አካባቢው ደርቋል የሚል ነገር ነበር። እና ከዛ ውስጥ በጣም ስጋት የነበረበት አፋር ክልል ነበር። ዝናቡ ሲጀምር መጀመሪያ አፋር ክልል አካባቢ ነው ጎርፉ የጀመረው። ነገር ግን አፋር ክልል ላይ የተለያየ ቦታ ስለሆነ አሰፋፈራቸው የጉዳቱ መጠን አነስተኛ ነበር። ከዛ ቀጥሎ ወደ ጅጅጋ ሄደው በሰው ህይወት ላይ አደጋ የሞት አደጋ ማስከተል ሲጀምር ትልቁ የነበረው የጂጂጋ ጎርፍ ነበረ። ሀያ ሶስት ሰዎች ናቸው ያን ጊዜ የሞቱት። ከዛ በኋላ ወደ ድሬዳዋ ነው የሄደው። ድሬዳዋ ላይ ሶስት ሰዎች ናቸው ህይወታቸው ያለፈው። የድሬዳዋውን ለየት የሚያደርገው ምንድን ነው? በ998 ዓ ምት 340 ሰው ነው የሞተው ያ አሸዋ የሚባለው አካባቢ ከላይ በደጋ የሚዘንብ ዝናብ ነው አቋርጦ የሚሄደው እና ያ አደጋ ከደረሰ በኋላ የክልሉ የከተማው አስተዳደር ትልቅ ግድብ አሰርቶ ነበር በትልቅ ወጪ ና እሱ ግድብ ነው ጎርፍ ለመከላከል እሱ ግድብ በመከላከሉ ጎርፉ አቋርጦ ወደ ሰፈሮች ውስጥ ወደ መንደሮች ውስጥ ሳይገባ ቀርቶ የሶስት ሰው ህይወት እንዲያጠቃ እንዲሞቱ ምክንያት ሆኗል። አሸዋ ዳር ላይ ተኝተው የነበሩ ሰዎች ተወስደዋል። ከዛ በኋላ ተጋላጭነታቸውም ጨምሯል። ድልድይም ተሰብሯል። አዎ። ከዛ በኋላ ግን ከአስር ቀን በኋላ ግን ያ አካባቢ መጀመሪያ ላይ ከአስር ቀን በፊት እንደዛ አድርጎ የሄደው ጎርፍ ከአስር ቀን በኋላ ተመልሶ ሲመጣ ያንን ግድብ አፍርሶታል። ድልድዮቹን ሰብሯቸዋል። ሶስት ድልድዮች ናቸው ከተማውን የሚከላከሉት ከጎርፍ አደጋና እነሱ ላይ ትልቅ ጉዳት አድርሷል። ከመሰረተ ልማት ጉዳቱ በተጨማሪ ደግሞ የሰብል የግብርና ምርቶች፣ ከብቶች ተወስደዋል፣ ግመሎች ተወስደዋል። መሬት ላይ ደግሞ የተኛ ውሃ አለ። ይህንን አስመልክቶ የደረሰው ጉዳት በጣም ሰፊ እንደሆነ ነው። ገበሬዎች አርሶ አደሮች ታነጋግር ይነበር ከሱ በፊት ከድሬዳዋው በኋላ ከሰብሉ በፊት በሰው ህይወት ላይ ያደረሰው የወላይታው ነው። አሁን ትልቁ በወላይታ ዞን በአምስት ቀበሌዎች የደረሰው አደጋ ትልቁ የሚባለው ነው። ሰላሳ ስምንት ሰው ህይወት ጠፍቷል። ሰላሳ ሁለት አስክሬን ተገኝቷል። ስድስት እየተፈለገ ነው። ሞተዋል ተብለው ነው ሞተዋል ተብለው ነው የሚታሰበው ምክንያቱም አካባቢው ከውሃው ቀጥሎ አካባቢው ነው ደርሙሶት ያለፈው ና ስለ እነዚህ ሰዎች በዚህ አካባቢ እንግዲህ ትልቅ ቁጥር ስለ ነበር በወላይታ ዞን የደረሰውን የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር መግለጫ ሰጥተውን ነበር። ስለ እነዚህ ሰላሳ ስምንት ሰዎች የሟቾች ቁጥር ሰላሳ ስምንት ነው። አሁን አጠቃላይ አርባም ሰላሳ ዘጠኝ እየተባለ ይነገር የነበረው ሁለት እርጉዝ ሴቶች አሉ። እነዚህ ጋር ተቆጥሮ አርባ የሚል ነገር ነበር እና እርጉዝ መሆናቸው ከመነገር ያል ባለፈ ሌላ ተጨማሪ ቁጥር ሊሰጠው አይገባም እና ሰላሳ ስምንት ሰዎች የሞቱ መሆኑን አሁን በኛ ያለን መረጃ ትክክለኛው መረጃ ከሰላሳ ስምንቱ ትናንትም እንደተጠቀሰው የሰላሳ ሁለቱ ሰዎች አስከረን ተገኝተዋል። በጣም የህጻናት ጭምር አሉ። የአራት አምስት ዓመት ልጆች ጭምር አሉ። እንግዲህ አንድ ቤተሰብ እንዳለ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው። ጽዮን፣ እንግዲህ በተጨማሪም ከደረሰው ጉዳት ከሞቱ በተጨማሪ በህይወት ያሉ ሰዎች ላይ ያለውን አደጋ ስንመለከት የኢትዮጵያ መንግስትም ያለም አቀፍ ተቋማትም እንደሚሉት ወደ ግማሽ ሚሊዮን የሚጠጉ ሰዎች ጉዳት ይደርስባቸዋል። እስከ መቶ ሰማንያ ሺህ የሚደርሱ ሰዎች ደግሞ ሊፈናቀሉ ይችላሉ የሚላለ እስኪ፣ በገበሬዎች በአርሶ አደሮች ላይ ያደረሰውን ጫና አስመልክቶ ካነጋግርሻቸው እንስማ። አዎ እንግዲህ በተለያዩ ቦታዎች ነው ጫናውን ያደረሰው። ለምሳሌ በባሌ ዞን ከፍተኛ አደጋ ደርሷል። በሸዋሮቢትም እንደዚሁ በሰብል ላይ በዚህ በወላይታ ዞንም ወደ ሀያ ሺህ ሄክታር መሬት ላይ አደጋ ደርሷል ነው የሚሉት ከዛ በመለስ ደግሞ ከአዲስ አበባ መቶ ሰላሳ አንድ ኪሎ ሜትር ርቀት ላይ የምትገኘው መቂ ከተማ በአትክልትና ፍራፍሬ ማምረት ይታወቃል። ትልቁን በኢትዮጵያ ያለውን የአትክልትና ፍራፍሬ የሚያመርተው አካባቢያ ነውና ከጉራጌ አካባቢ መጥቶ ዝዋይ ሐይቅ ውስጥ የሚቀላቀለው ጎርፍ መንገድ ስቶ ገብቶ እርሻችንን ከጥቅም ውጭ አድርጎብናል። አንድ ሰው ከአራት መቶ ሺህ ብር በላይ በአነስተኛና ጥቃቅን ብድር ተበድረን ያለማነው አትክልት በሙሉ ሄዷል ነው የሚሉት። እዛ አካባቢ አቶ ሮባ ኮርጂ የሚባሉ ገበሬ አነጋግሬ ነበረ። እሳቸው እስቲ የደረሰባቸውን ይነግሩናል። በመቂ ወንዝ የሚባል አለ። የመቂ ወንዝ ከስልጤ ወይ ወደ ቡታጅራ አካባቢ በመቂ ከተማውን አቋርጦ ነው የሚያልፍ። ከተማውን አቋርጦ ያልፍ ደግሞ የእርሻ ቦታ ደግሞ ከከተማ ቢያንስ አንድ ሶስት ኪሎ ሜትር ሄድ እንዳለ ውሃው እንዳለ ፈንድቶ የሰውን የእኛም የብዙ አይነት ቤቶችም ተፈነቃቅሎ እርሻም ደግሞ እንደዛው ብዙ አታክልት የሚመረተው ዋና በዚህ አካባቢ ላይ መቂ ነው የሚታወቀው። ያለው አታክልት እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ስቶ ወደ እኛ ገባ። እንግዲህ ሄኖክ እዚው አካባቢ ላይ የደረሰውን ጉዳት አስመልክቶ ውሃው ተነጥፏል ነው የሚሉት። እዛው ሌላ አንድ ገበሬ ያናገር የነበር ካሳዬ ነጎ ይባላል። ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ ምክንያቱም አንዴ ጠፍቷል። በቃ ምንም ማድረግ አይቻልም፣ ጠፍቷል። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ ስድስት ወር ሰባት ወር ይቆያል። እስኪ ድርቅ ገበሬ ሙሉ እኔ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ በሆነ ነገር በጣም ድጋሜ እንሰራለን እያሉ ውሃ እያወጡ ነው። ድጋሜ ውሃ እየገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጠው እየሰራ ነው ያለው። ግማሹ ተስፋ ቆርጧል። ስለዚህ እኔ ያው አዝኛለሁኝ። አንዳንዴ ደግሞ በቃ ኢትዮጵያዊነቴ መሆኔንም ደግሞ አሁን አሁን እያስጠላኝ ነው። በቃ ያሳዝናል። እንደዚህ አይነት ነገር ሲደረግ ቢያንስ መረዳዳት መቻል አለብን። እኛ ኢትዮጵያዊ ነን፣ ግን ሁሉም ሰው እንደዚህ እያየ ዝም ሲል ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት። ጽዮን እናመሰግናለን። አሁን ደግሞ ከኢትዮጵያ መንግስት እንስማ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን ማምሻውን አነጋግሬያቸዋለሁ። በአጠቃላይ በዚህ ወር ውስጥ ከሰባ ሁለት በላይ ሰዎች በተለያዩ አካባቢዎች መሞታቸውና የተረዳ ነው። በጅጅጋ 23 ሰዎች ሲሞቱ፣ በአፋር አምስት፣ በድሬዳዋ እንደዘገብነው ሶስት ሰዎች በባሌ ደግሞ ዘጠኝ በደቡብ ክልል ወላይታ ዞን ሰላሳ ሁለት ሰዎች ሲሞቱ ስድስት ሰዎች የደረሱበት ጠፍቷል። ሞተዋል የሚል ግምት እንዳለ ተረድተናል። ከመንግስትም ከሌሎች ምንጮችም ነው እነዚህ መረጃዎች ያገኘ ነው። አቶ ምትኩ በድርቅ በተመታች ሀገር ቅስፈታዊ የጎርፍ አደጋ የሚከሰትበት ምክንያት ምን እንደሆነ ጠይቂያቸው ነበር። በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንባው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት ዕድሉ ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በሁለት ሺ አስራ አምስት አስራ ስድስት በኢልኖ ተጽዕኖ ስር በመሆኗ እንግዲህ በሀምሳ ዓመት ታሪኳ ውስጥ ትልቅ የሚባል የድርቅ አደጋን ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝናብ ነው እያገኙ ያሉት። ለዚህኛው ከመደበኛ በላይ የሆነው ዝናብ ነው ቅስፈታዊ ጎርፍ አደጋ እያስከተለ የሚገኘው። የቅስፈታዊ ጎርፍ አደጋ ባሉት በድሬዳዋ በወላይታ አካባቢ እንደዚሁም በማዕከላዊ ጅጅጋ አካባቢ ብዙ ቦታዎች ላይ ነው ጎርፍ አደጋ እያደረሰ ያለው። እንዲያው በቅርቡ የተከሰቱ የጎርፍ አደጋዎች የምን ያህል ሰዎችን ህይወት ቀጥፈዋል? ምን ያህል ሰዎችን አፈናቅለዋል። እናንተ ባላችሁ መረጃ? አንደኛ እስካሁን ባለ መረጃ ጅጅጋ ላይ ይፋ እንደተደረገው ሀያ ሶስት ሰዎች ህይወት ነው የጠፋው። ፋር ላይ ባለው አምስት ነው። ባሌ ላይ ባለው ዘጠኝ ነው እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በወላይታ በኪንዶ ዲዳዬ ወረዳ ከከባድ ዝናብ ጋር ተያይዞ በደረሰው የመሬት መንሸራተት የሰላሳ ሁለት ዜጎቻችን ህይወት እንዳለፈ ነው መረጃዎች ያሉት። የተፈናቀሉ ሰዎች ስቁጥር ምን ያህል ነው? የተፈናቀሉ ሰዎች እንግዲህ ወደ ሰማኒያ ስድስት ሺህ አካባቢ ይጠጋሉ። አጠቃላይ አጠቃላይ በንብረት ላይ የደረሰው ጉዳት ግምት አላችሁ? በንብረት ላይ ደርሷል። አሁን የእንስሳት ሞት ደርሷል። ማሳ ላይ የተዘራ ሰብል የወደመበት አለ። ይህንን ከፌዴራል ቡድን በማንቀሳቀስ ከክልሎች ጋር በመሆን አሁን የወደመውን የውድመት መጠን በየክፍል ክፍሉ የጠናና እየተጠናቀረ ነው ያለው። እንግዲህ መንግስታችሁ ደግሞ ባጠናው ጥናት መሰረት እስከ መቶ ሰማኒያ ሺህ ሊደርሱ የሚችሉ ሰዎች ሊፈናቀሉ እንደሚችሉ እና በአጠቃላይ ደግሞ ወደ አራት መቶ ሺህ የሚጠጉ ሰዎች ህይወት ሊጎዳ እንደሚችል ነው የጠቀሳችሁት። ምን አይነት እርዳታ እያደረሳችሁ ነው? አሁን የወደፊት እቅዳችሁ ውስጥ ምንድን ነው እርዳታ ለማድረስ ለእነዚህ ለጉዳት ተጋላጭ ማህበረሰቦች? በፌደራል ደረጃ የጎርፍ መከላከል ግብረ ኃይል አለ። ይሄ ግብረ ኃይል ነው እንግዲህ ኃላፊነት ወስዶ እየሰራ ያለው ስለዚህ ለጠየቀኝ ጥያቄ ስፔሲፊክ ለመሆን በአጠቃላይ በዚህ በሁለት ሺህ አስራ ስድስት እንደ አውሮፓ አቆጣጠር አንድ ነጥብ አምስት ሚሊዮን ዜጎቻችን ለቅጽበታዊ አደጋ ጎርፍን ጨምሮ ተጋላጭ እንደሚሆኑ ነው የተቀመጠው። ቀደም ተብሎ እንደተገለጸው አራት መቶ ሺህ አካባቢ ደግሞ ለጎርፍ አደጋ እንደሚጋለጡ የተቀመጠ ስላለ መንግስት ያደረገው ምንድን ነው? አንድ ነጥብ አምስት ሚሊዮን ዜጎቻችን ለቅጽበታዊ አደጋዎች ጎርፍን ጨምሮ ሊጋለጡ እንደሚችል በቅድ በመያዝ ለእነዚህ ለአንድ ነጥብ አምስት ዜጎቻችን የሚሆን የምግብና ምግብ ነክ ያሉን አቅርቦት ዝግጅት አድርጓል እና በዚህ መነሻነት ነው እንግዲህ አሁን ለ ደረሰ ላለው አደጋ በጣም ምላሽ እየሰጠ ያለው እንግዲህ አሁን በቅርቡ በደቡብ ክልል ወላይታ ዞን በደረሰው እና ሰላሳ ሁለት ሰዎች በሞቱበት እርዳታ ለተጎጂዎች አድርሳቸዋል። ያው በቅርብ ጊዜ ነው የደረሰው አደጋው። አዎ ምክንያቱም አደጋ የደረሰው ማታ ነው። ከምሽቱ ሶስት ሰዓት እስከ ንጋት ድረስ በዘነበው ዝናብ ነው አደጋ ተከሰተው። ስለዚህ ሪፖርት እንደደረሰን ወደ አሁኑ ስታንድ ባይ ሆነው የሚሰሩ የማዕከላዊ መጋዘን ሰራተኞች ስላሉ ከክልል ሪፖርት እንደደረሰን ወዲያው ነው እርዳታ ተጭ ነው ምግብና ምግብነት ካለን አቅርቦት በማግስቱ እንዲደርሳቸው የተደረገው። ስለዚህ አንድ ይሄ በፌዴራል መንግስት የተደረገ ነው። ሁለት ያለው ክልሎችም የራሳቸውን ሀብት በማንቀሳቀስ ምላሽ የሰጡበት አግባብ ነው ያለው። እንግዲህ በአጠቃላይ ይሄ አመት ለአደጋ መከላከል ስራ ኢትዮጵያ ውስጥ ከባድ አመት እንደሚሆን ነው የሚገመተው። በተግባርም የሚታየው እሱን ነው። ድርቅ አለ፣ ጎርፍ አለ። ለማህበረሰቦች በተለይ አሁን በቅርቡ የጎርፍ አደጋ ሊደርስ ይችላል ተብሎ የሚተነበይባቸው አካባቢዎች ላይ አንድ፣ እናንተ የያዛችሁት ስራ፣ ሁለተኛ ለማህበረሰቡ የምታስተላልፉት መልእክትና ቦታዎቹንም ካወቃችሁ ለይታችሁ የትኞቹ እንደሆነ ቢገልጹ። ይታወቃል አንደኛው በቀደም ሲል የጎርፍ አደጋ በተደጋጋሚ ከስትባቸው አካባቢዎች አሉ። ይሄ ካላቸው መልክዓ ምድራዊ አቀማመጥ ነው። ሁለተኛው የአካባቢ አፈር ባህሪና የእጽዋት ሽፋን ነው። ሶስት ጉዳዮች ናቸው እንግዲህ በአብዛኛው ከጎርፍ አደጋ ጋር ተያያዥ የሆኑት። ስለዚህ በከተሞች ተረ በምናይበት ሰዓት እንደ ድሬዳዋ እንደ ጅግጅጋ የመሳሰሉ ከተሞች በተደጋጋሚ የጎርፍ አደጋ ሊደርስባቸው ናቸው። ከዛ ባሻገር ደግሞ ወደ ገጠራማ አካባቢዎች ስንሄድ እንደ በደቡብ ብሔሮች ብሔረሰቦችና ሕዝቦች እንደ ሀድያ ዞን፣ ስልጤ ዞን፣ ጋሞ ጎፋ፣ ወላይታ ተመሳሰሉ፣ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር እንደ ሙስታይል፣ ቀላፎ የመሳሰሉ ወረዳዎች ናቸው። ወደ አማራ ስንሄድ ወደ ጣና ጣና ዙሪያ አካባቢ ያሉ ወረዳዎች ናቸው ለጎርፍ አደጋ በአብዛኛው ተጋላጭ የሆኑቱ። ወደ አፋር ስንሄድ እንደ አሚባራ፣ እንደነ ሜሌ፣ ገዋኔ፣ ዱብት የመሳሰሉ ናቸው በአብዛኛው። ስለዚህ እነዚህም በትክክል ለይተን ቀደም ብዬ እንደገለጽኩት በታስክ ፎርስ አማካኝነት በግብረ ኃይሉ አማካኝነት ቅድመ ጎርፍ ቅድመ ጎርፍ እርምጃዎች አሉ። ከቅድመ ጎርፍ እርምጃዎች መካከል በብሔራዊ ሜትሮሎጂ ኤጀንሲ የሚሰጠውን ትንበያ መሰረት ተደርጎ ክልሎች በደብዳቤ ቦታቸው ለይቶ ይላክላቸዋል። ፍለድ አለርት ነው የምንለው ጎርፍ ማስጠንቀቂያ ይደርሳቸዋል። ልንን ደግሞ ከመደበኛ በላይ ዝናብ ይዘንበባቸዋል፣ የጎርፍ አደጋ ይከሰትባቸዋል የሚባሉ አካባቢዎች በአካባቢ መገናኛ ብዙሀን አማካይነት ህብረተሰቡ እንዲያውቅ ባለው አደረጃጀት መሰረት ህብረተሰቡ እንዲያውቅ የማድረግ ስራ እየተሰራ ያለው፣ እንግዲህ እኛም ስናነጋግር ነበረ። በጎርፍ የተጠቁ አካባቢዎች በተለይ አነስተኛ ይዞታ ያላቸው ገበሬዎችን ስናነጋግር፣ በተለይ የድንኳንና የአስቸኳይ ጊዜ እርዳታ እየደረሳቸው እንደሆነ ይገልጹና ግን መልሶ የማቋቋሙ እነሱም የመቋቋማቸው ጉዳይ ነው እያሳሰባቸው ያሉት። መልሶ የማቋቋም ስራው እንግዲህ በመካከለኛና በረጅም ጊዜ ያለ ስለሆነ ምንድን ነው ልትሰሩ ያሰባችሁት? የጉዳቱንስ መጠን ታውቁታላችሁ ወይ? አለ። ጉዳቱ ይታወቃል። ኢሚዲየት ጉዳቱ ከሚሞቱት እንስሳት አኳያ ቤት ውስጥ ያለ ንብረት መበላሸቱ እሱ ወዲያ ተቆጥሮ የሚታወቅ ነው። ነገር ግን ማሳ ላይ ውሃ በሚተኛበት ሰዓት ሊጠፋ የሚችለው ከሰብል ጋር ተያይዞ ያለው ያው በባለሙያ በደንብ ተሰልቶ የዲዛስተር ሎስ የሚባል የራሱ እንትን አለው፣ አሰራር አለው። በዛ አማካይነት የሚታወቅ ነው የሚሆነው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399፣ ኤፍኢሲ 56፣ ሲምቦል ሬት 275፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር። አት ቪኦኤ አማሪክ ላይ አስተያየቶቻቸው እየደረሱን ነው። እናመሰግናለን። ሀና ቆንጆ፣ አመሰግናለሁ ጥሩ መረጃ ስለምታደርሱን ቀጥሉበት ብለዋል። በዚህ በድርቁ እና በጎርፉ ጉዳይ ላይ አስተያየቶቻችሁን አት ቪኦኤ አማሪክ ላይ አድርሱን። አሁን ዲጄ ፋትሱ የጋቢና ቪኦኤ ዲጄ እዚህ ይገኛል። ዲጄ ምን ሙዚቃ ይዛል? ዛሬ እንግዲህ ያዘጋጀውላችሁ ሙዚቃ ትናንት የቦብ ማርሊ ከቦተበት ከሞተበት ሰላሳ አምስተኛ ዓመት ተከብሯል። በቦብ ማርሊ ዜማ የተዜመ ጥሩ ሜሴጅ አለው ሁሉም ጥሩ ይሆናል የሚል ጥሩ ቅኝት ጥሩ ሁሉም ጥሩ ይሆናል የሚል የሚካኤል በላይነህ ከሀይሌ ሩትስ ጋር እናስደምጣቸው። then and gore i'll send my All right, everybody out there, this is Gabina VOA. ፋቱን ለዜማው እናመሰግናለን። አስተያየቶቻችሁ አሁንም አት ቪዮ አማሪክ ላይ እየተቀበል እንገኛለን። በተለያዩ አካባቢዎች እየደረሰ ያለውን የጎርፍ አደጋ አስመልክቶ አጠቃላይ መረጃና የተረዳናቸውን አንዳንድ ሀቆች እናካፍላችሁ። የጎርፍ አደጋው ቀጣይነት ይኖረዋል። እስካሁን እንግዲህ ከ72 በላይ ሰዎች ሞተዋል። የኢትዮጵያ መንግስት ከ86 ሺህ በላይ ሰዎች ተፈናቅለዋል ይላል። በአጠቃላይ በዚህ ዓመት 180 ሺህ ሰዎች በጎርፍ አደጋ ከቤት ንብረታቸው እንደሚፈናቀሉም የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተንብዮአል። በአጠቃላይ ጉዳት የሚደርስባቸው ሰዎች ቁጥር ደግሞ ወደ አራት መቶ ሺህ በላይ እንደሚሆን ነው መንግስት የገመተው። የዓለም አቀፍ የፍልሰት ድርጅት ደግሞ ባለፈው አንድ ወር ውስጥ በኢትዮጵያ ወደ አንድ መቶ ሀያ ሺህ የሚጠጉ ሰዎች ተፈናቅለዋል ይላል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ቢሮ ኦሲኤችኤ ኦቻ የተጎጂዎችን ቁጥር ወደ ግማሽ ሚሊየን እንደሚጠቀም አስታውቋል። የግል ንግዶችን በተመለከተ ደግሞ እንዴት ነው ኑሯቸውን ስራቸውን እየጎዳ ያለው? እንስማስኪ በዚያ አበበ ባላለሁም። የቀድሞ የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ሊቀመንበርና መስራች የነበርኩ አሁን በራሴ የተለያዩ የአበባና አትክልትና ፍራፍሬ እርሻዎች ባለቤት ነኝ። አሁን በሀገሪቱ እየዘነበ ያለው ዝናብ የበርካታ ገበሬዎችን አርሶ አደሮችን ሕይወት እንደሚጎዳ መንግስቱም እየገለጸ ነው። የእናንተን እንደዚህ የተቀናጁ እርሻዎችን በተመለከተ ዝናቡ ያሳደረው ጫና ምን ይመስላል? ድርቁ የነበረባቸው አካባቢ ጨምሮ አሁን በአጠቃላይ ላይ በሀገራችን ውስጥ ከፍተኛ የዝናብ መጠን ነው እየተመዘገበ ያለው ወደ እኛ ሴክተር ስንመጣ የእኛ ሴክተር በሁለት አይነት ነው። ሴክተሩ የዚህን የክረምት ወይ ደግሞ ወቅቱን ያልጠበቀ ዝናብ ናየው አንደኛው ዳመና በመሆኑ የምርት መጠን ሊቀንስ ይችላል። ነገር ግን ከእኛ ሴክተር ምርት መቀነስና ከአጠቃላይ የሀገሪቷ ዝናብ ማግኘት አንጻር ስታየው የእኛ ምርት ቀንሶ ጠቅላላ ሀገራችን ውስጥ ድርቅ የሚጠፋበት ሁኔታ ተመራጅ ስለሚሆን ፍቅር አንሰኝም። በሌላ በኩል ጎርፍን በተመለከተ ደግሞ ጎርፉ አሁን የሚዘንበው የዝናብ መጠን በጣም ከፍተኛ በመሆኑ የጎርፉም መጠን በተለያዩ ቦታዎች የተለያዩ ጉዳቶችን እያደረሰ ነው። የመሬት ናዳም ያስከተለባቸው አካባቢዎች አሉ። እንደዚሁም ደግሞ እርሻዎች ላይ አነስተኛ አርሶአደሮችም አካባቢ ላይ ያደረሰው ጉዳት አለ። የተለያዩ በመጠናቸው የተለያዩ የሆነ ጉዳቶች አሉ። ወደ እኛ ዘርፍ ግን ስንመጣ እኛ በመሰረቱ በተለይ አበባን ስትራ በግሪን ሀውስ ወይም ደግሞ በግሪን ሀውስ በፕላስቲክ ድንኳኑ ስለምታመርተው ምንጊዜም የሚወርደውን ዝናብ መውሰጃ መንገድ ይዘጋጅለን። በጣም እናመሰግናለን አቶ ጸጋዬን። አሁን ደግሞ በመሰረተ ልማት ላይ ጎርፉ እያደረሰ ያለውን ጉዳት በተመለከተ ጽዮን ግርማ የኢትዮጵያ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙን አነጋግራለች። ወቅቱን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰነ የመንገድ ክፍሎች ላይ ጉዳት ደርሰዋል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ የአምስት ኪሎ ሜትር ርቀት ላይ ወርሱ ምክንያት መንገድ የተወሰነ መንገድ ክፍል የመደርናት አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት። በቀጣይ ጭር ቀናት ምላሽ በመስጠት የጥገና ስራው ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመር እንደዚህ ጎርፍ ተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ታጀራ መስመር እንደዚሁ ጎርፍን ተከትሎ ጉዳቶች ደርሰዋል። እንግዲህ በድሬዳዋም አካባቢ ጅጅጋ፣ አርባ ምንጭ፣ ደቡብ ወሎ፣ በጉራጌ ዞንም እንደዚሁ መንገዶች ከተማ ውስጥም ዝናብ ሲዘንብ መንገዶች ላይ ጎርፍ መጥለቅለቅ አለ። መንገዶቹ መጀመሪያ ሲሰሩ ጎርፍ ሲመጣ ጎርፍን ያገናዘበ የማይደረጉት ለምንድን ነው? ጎርፉ ሲመጣ የሚጎዳቸው ምክንያት ለምንድን ነው? በዋነኛነት አሁን እየደረሰ ያለው ጎርፍ መጠን ከሚጠበቀው በላይ ነው። መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይ የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን የጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም ውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። እንግዲህ መንገዱ ግንባታ ሲከናወን አስቀድሞ ዲዛይን የሚሰራው በመስመሩ ላይ በአካባቢ ያለውን የዝናብ መጠን፣ የጎርፍ መጠን መሰረት በማድረግ ነው የውሃ መተላለፊያ ቱቦዎቹ የሚሰሩት። ያም ባገናዘበ መንገድ የተሰሩ ናቸው። ጊዜውና ወቅቱን ጠብቆ ያለውን የዝናብ መጠን ማስተናገድ ይችላሉ። አልፎ አልፎ ግን ከአቅም በላይ የሆነ ጎርፍ ሊከሰት ይችላል። ነው አሁንም እየተከሰተም ያለውም አንድ ወቅቱን ያልጠበቀ ነው ከፍተኛ ዝናብ ነው። ከዛም ባለፈው ጎርፉም እጅግ ከፍተኛ ነው፣ መንገዶቹ ሊያስተናግዱት ከሚችሉት በላይ። ከዚህ አንጻር ነው እነዚህ ችግሮች የሚከሰቱት እንጂ አንድ መንገድ በመስመሩ ላይ ያለውን ትራፊክ ፍሰት ሊያስተናግድ እንዲችል በአካባቢ ያለውን የዝናብ መጠንና የውሃ ፍሰት መጠን ሊያስተናግድ በሚችል መልኩ ነው አስቀድመው የሚሰራው ይህ እንግዲህ ከአቅም በላይ በሆነ ችግር የመጣ ክስተት ነው። አልፎ አልፎ ግን ያው በተወሰነ ምክንያት በዲዛይን ውስጥ ተገቢ ትኩረት ሳይሰጥ አልፎ አልፎ እነዚህ ችግሮች አይከሰቱም ማለት አይደለም። ያንን ትምህርት የሚወሰድበት ማስተካከያ የሚደረግበት ነው። ያልፎ አልፎ በከተማዎችም ከከተማ ውጭም ባሉ መንገዶች ላይ የውሃ ችግር የሚከሰትበት ሁኔታዎች ሊኖሩ ይችላሉ። አሁን ግን የመጣ ያለው ችግር ከመንገዶቹ የዲዛይን ችግር፣ ከውሃ መፍሰሻ ቱቦቹ የዲዛይን ችግር ሳይሆን ከፍተኛ መጠን ያለው ነው፣ ከሚጠበቀው በላይ ነው የጎርፍ መጠኑ እየደረሰ ያለው። የዛሬው የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። አስተያየቶቻችሁን አድርሱናት። ቪኦኤ አማሪክ ላይ ስናስተናግዳችሁ ያመሸነው ሁኔ መስታወት አድራጋውና ሄኖክ ሰማ ሞክቢል ያበረው ዝግጅታችንን መርቷል። ዲጄ ፋሱ ሙዚቃ መርጧል። እናመሰግናለን። መልካም ምሽት። መልካም ምሽት።